የአማራን ክልል የሚያስተዳድረው ብአዴን ሰሞኑን ባካሄደው የማዕከላዊ ኮሚቴ ስብሰባ በወቅታዊ ችግሮች መንስኤዎችና ምክንያቶች ላይ መነጋገሩን ይፋ አደረገ። የማዕከላዊ ኮሚቴ አባልና የክልሉ መንግስት ቃል አቀባይ አቶ ንጉሱ ጥላሁን ኢህአዴግ በአገር አቀፍ ደረጃ ያስተላለፋቸው ውሳኔዎች በክልል ደረጃም ታይተዋል ብለዋል። በዚህም መሰረት የአማራ ጠገዴና የትግራይ ጸገዴ በተባሉ ወረዳዎች መካከል ያለው የወሰን ማካለል በፍጥነት መከናወኑ ከተነሱ ጉዳዮች አንዱ መሆኑን ጠቁመዋል ተናግሯል። ብአዴን በክልሉ በደረሰው የሰው ህይወትና የአካል ጉዳት እንደዚሁም የንብረት ውድመት የተሰማውን ጥልቅ ሀዘንን መግለጹንም ቃል አቀባዩ አመልክተዋል። አቶ ንጉሱን ያነጋገረው ዘጋቢያችን እስክንድር ፍሬው ተከታዩን አጠናቅሯል። የብሔረ አማራ ዲሞክራሲያዊ ንቅናቄ ብአዴን የማዕከላዊ ኮሚቴ ስብሰባ የኢህአዴግ ምክር ቤት ስብሰባ በተጠናቀቀ በቀናት ውስጥ የተካሄደ ነው። ከጳግሜ አንድ እስከ አራት የተካሄደው ይህው ስብሰባ በልዩ ልዩ ጉዳዮች ላይ መነጋገሩም ተጠቁሟል። የኢህአዴግ ምክር ቤት ያስተላለፋቸው ውሳኔዎችም በጥልቀት መታየታቸውን ነው የብአዴን ማዕከላዊ ኮሚቴ አባል እና የአማራ ብሔራዊ ክልላዊ መንግስት ቃል አቀባይ አቶ ንጉሱ ጥላሁን የገለጹልኝ። በክልሉ በተከሰቱ ግጭቶች በደረሰው የሰው ህይወት መጥፋት፣ የአካል ጉዳትና የንብረት መውደም በብአዴን የተሰማውን ጥልቅ ሀዘን መግለጹንም አስረድተዋል። የተለዩ ችግሮች በውይይት ሊፈቱ ይገባ የነበረ መሆኑን እነዚህን በውይይት መፍታት ባለመቻላችን እና በአንድም በሌላም መልኩ ግጭቶች በመፈጠራቸው በመጀመሪያ ክቡር የሆነው የሰው ህይወት ማለፉ፣ አካል መጉደሉ፣ የመንግስት የመንግስትና የህዝብ ንብረት መውደሙ ክልላችንን በሰፊው የጎዳው መሆኑን፣ ዜጎችን በሰፊው የጎዳቸው መሆኑን የልማት ተቋማትንም የልማት አውታሮችንም የመንግስትንም የህዝብ ንብረትንም ስላወደመ ከምንም በላይ ደግሞ የሰው ህይወት ስላጠፋ እኛ በምንመራው ክልል እነዚህ እንከኖች፣ ጉድለቶች በመከሰታቸውና አሳዛኝ ሁነቶች ስለነበሩ በአጠቃላይ እነዚህ ችግሮች የክልሉን መንግስት በእጅጉ ያሳዘኑ መሆኑን ከዚህም አሳዛኝ ክስተት ትምህርት የወሰድን መሆኑን ለመግለጽ ነው። የመግለጫውም ዋነኛ ስንሳ ሀሳብ ጭምር ማለት ነው። እንግዲህ ይህ የብአዴን ማዕከላዊ ኮሚቴ ስብሰባ ከኢህአዴግ ምክር ቤት ስብሰባ በኋላ የተካሄደ ነው። በኢህአዴግ ምክር ቤት መግለጫ ላይ በኋላም በኢህአዴግ ሊቀመንበር በአቶ ኃይለማርያም ደሳለኝ ከተገለጹ ነጥቦች መካከል በአማራና በትግራይ ክልል ያለውን የወሰን ማካለል በአጭር ጊዜ የመፍታት ጉዳይ ይገኝበታል። ይህ የወሰን ማካለል ሲባል አቶ ንጉሱ ከወልቃይት የአማራ ማንነት ጥያቄ ጋር እየተገናኘ አይደለም። ሁለቱ የተለያዩ ርዕሶች ናቸው አይደለም? ጉዳዮች ናቸው አይደለም? በየትኛውስ የድንበር አካባቢ ነው የወሰን ማካለል ያልተካሄደው ያላለቀው? በሁለቱ ክልሎች በሁለቱ ክልሎች በትግራይ ጸገዴ እና በአማራ ጠገዴ በሚባሉ ወረዳዎች መካከል ያለው ወሰን አልተካለለም። ለረጅም ጊዜም የተንከባለለ ነው። ይሄ ከወልቃይት ጠገዴ ከወልቃይት ጉዳይ የተለየ ነው። ይሄ ሌላ ነው፣ የተለየ ነው። እና ይሄ የወሰን ጉዳይ በረጅም ጊዜ የተንከባለለ ነው። በመሆኑም አሁን በኢህአዴግም ውሳኔ በኢህአዴግ ምክር ቤት የታዩት ጉዳዮች ደግሞ ጠቅላላ ሀገራዊ ናቸው እና በዝርዝር እያንዳንዱ ክልል የየራሱን ጉዳይ ስለሚያይ እያንዳንዱ ብሔራዊ ድርጅት ብአዴን እና የአማራ ክልል መንግስት ደግሞ የድርጅቱ የኢህአዴግ ውሳኔዎች፣ አቅጣጫዎች፣ ግምገማዎች ለአማራ ክልል ምን ማለት ናቸው ብሎ በዝርዝር አይቷል። ከእነዚህ ውስጥ አንደኛው የወሰኑ ጉዳይ ነው። ስለዚህ በአማራ ክልል ሁኔታ ይሄንን የወሰን ጉዳይ ለአንዴና ለመጨረሻ ጊዜ ህዝብን አሳትፎ ከትግራይ ብሔራዊ ክልላዊ መንግስት ጋራ በጋራ በስምምነት ውጭ ብሎ መክሮ ለመፍታት የአማራ ክልል መንግስትም በአዴንም ከራሱ አኳያ የተስተዋሉትን እጥረቶች ለመቅረፍ ውሳኔዎችን አሳልፏል። እነኛ ያሏቸው ሁለቱም በትግራይም በአማራም ጠገዴ የሚባሉ ወረዳዎች አሉ ማለት ነው። የትግራይ ጠገዴ፣ የአማራ ጠገዴ እያሉ ነው የገለጹልኝ። በትግራይ ፀገዴ በሚባል ወረዳ፣ በአማራ ደግሞ ጠገዴ በሚባል ወረዳ መካከል ያለ ወሰን ነው። ይህንን የወሰን ጥያቄ ወደዚህም ወደዛም ሳይባል የሕብረተሰቡን የሕዝቡን ፍላጎት ሕዝብን ማዕከል አድርጎ መፍታት እንደሚገባ በሁለታችን ክልሎች እና ሁለቱንም ክልሎች በሚመሩት ፓርቲዎች መካከል በሰከነ ሁኔታ ታይቶ መፍታት እንደሚገባው ስምምነት ተደርሷል። በኢህአዴግ ደረጃም በአጭር ጊዜ ማለት ነው። ስለዚህ በአዴንም በሱ በኩል በዝርዝር ጉዳዮችን አይቶ ችግሩ በሚፈታበት አግባብ ላይ ተሳታፊ ሆኖ በህብረተሰቡን ማዕከል አድርጎ ህዝቡን ማዕከል አድርጎ ለመፍታት ዝግጁነት አለው ማለት ነው እና ውሳኔም አሳልፏል ወልቃይት ጋራ የተያዘው የወልቃይት የማንነት ጥያቄ ጋር የተያዘው ይሄ በራሱ የቻለ ላለፉት ሀያ አምስት ዓመታት በትግራይ ክልል ውስጥ ያለ ወረዳ በክልሎች እንደ ክልል ከተካለሉ በኋላ ማለት ነው። በዛ የሚኖሩ ወገኖች የሚያነሱት የማንነት ጥያቄ ነው። ጉዳዩ በትግራይ ብሔራዊ ክልላዊ መንግስት ውስጥ ያለ ጥያቄ በመሆኑ የትግራይ ብሔራዊ ክልላዊ መንግስት ጥያቄው በአግባቡ ቀርቦለት በአግባቡ ምላሽ የሚሰጥበት ምላሹ በትግራይ ብሔራዊ ክልላዊ መንግስት ጥያቄዎቹን የማያረካ ሆኖ ከተገኘ እንኳን በፌዴሬሽን ምክር ቤት የሚፈታ። ስለዚህ ይሄም በኢህአዴግ ምክር ቤት በዝርዝር ታይቶ በትግራይ ብሔራዊ ክልላዊ መንግስትም ሰሞኑን በተሰጠው መግለጫ አሁንም ህዝብን ማዕከል አድርጎ ለጥያቄው ምላሽ የሚሰጥና የሚታይ መሆኑ ተገቢ ማብራሪያ ተሰጥቶበታል። የብአዴንን ማዕከላዊ ኮሚቴ ስብሰባ አስመልክቶ የማዕከላዊ ኮሚቴ አባልና የአማራ ብሔራዊ ክልላዊ መንግስት ቃል አቀባይ ከሆኑት አቶ ንጉሱ ጥላውን ጋር ያደረግኩት ቃለ መጠይቅ በዚህ አልጠቋጭም በሌላ ዘገባ መለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።